ኢትዮጵያ ስድስት ወር የተቃረበውን የትግራይ ክልል ግጭት እንድታቆም ስትል ዩናይትድ ስቴትስ ግፊት እያደረገች ነው። በግጭቱ ተባባሪ ሆኑ የኤርትራ ወታደሮች ክልሉን ለቀው እንዲወጡም የዩናይት ስቴትስ ባለስልጣናት ጥሪ እያቀረቡ ነው። ባለስልጣናቱ እየተባባሰ የመጣ ያሉትን የሰብአዊና የሰብአዊ መብት ቀውስ የጠቅላይ ሚኒስትር አብይ አህመድ መንግስት እንዲያቆም ጫና ለማሳደር ሲባል ዩናይትድ ስቴትስ ከሰብአዊ እርዳታዎች ውጪ ለኢትዮጵያ የምትሰጠውን ድጋፍ ማቋረጧን የምትቀጥል መሆኑንም አንድ የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ተናግረዋል። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሮበርት ጎዴክ ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ ጦርነቱ መቆም አለበት፣ ችግር ሆኖ የቆየው የሰብአዊ እርዳታ የሚሰጥበት መንገድም መከፈት ይኖርበታል ብለዋል። የአሜሪካ ድምጿ ኒክ ቺንግ ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚቀጥለው አሰናድቶታል። የአፍሪካ ጉዳዮች ሚኒስትር ሮበርት ጎዴክ ለአሜሪካ ድምፅ በሰጡት ቃል ጨምረው እንደተናገሩት የሰብአዊ መብት ጥቃቱና የሚደርሰው ግፍ እንዲቆም እንፈልጋለን። የኤርትራና የአማራ ሚሊሻ ለቀው እንዲወጡ እንፈልጋለን። ይህ ግጭት በእርግጥም እንዲቆም እንፈልጋለን ብለዋል። ትናንት ማክሰኞ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ከኬንያና ከናይጄሪያ ባለሥልጣኖች ጋር በደረገጽ ተወያይተዋል። በንግግሩ ከፍተኛ አጀንዳ የነበረው ዲሞክራሲያዊ አስተዳደርን በማጠናከርና ዘላቂ ደህንነትን በመገንባት ዙሪያ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። በትግራይ ያለው ቀውስ የቀጠናው ችግር ነው፣ በአጠቃላይ ቀጠናውም ላይ አደጋን ይደቅናል በማለት የተናገሩት ጎዴክ ዩናይትድ ስቴትስ ከሌሎች የአፍሪካ መሪዎች ጋር ይህን አስከፊ ችግር ለማቆም በቅርበት እየተገናኘች ነው ብለዋል። አብይ፣ ዘመቻውን የጀመሩት በትግራይ ክልል ባለፈው ህዳር ውስጥ ሕግና ሥርዓት ማስከበር ዘመቻ የሚል ስያሜ በመስጠት በኢትዮጵያ የፌዴራል ወታደሮች ካምፕ ላይ የተፈጸመውን ጥቃት አነሳስተዋል በሚል የህዋት አመራሮችን ለመያዝና ትጥቅ ለማስፈታት ነበር። ህዋት የፖለቲካ ቡድን ሲሆን የፌዴራል መንግስቱን በቀጣይነት ለመዋጋት የወሰነ የታጣቂ ክንፎች ያሉት ድርጅት ነው። ህወት ከሁለት አስርት ዓመታት በላይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስር ስልጣንን ተቆጣጥሮ የቆ የቆየ ድርጅት ነው። እንደ ኤሮፓ አቆጣጠር መጋቢት 26 አብይ ኤርትራ ኃይሎቿን ከትግራይ ለማስወጣት ተስማምታለች ብለው ነበር። ዩናይትድ ስቴትስ ባለስልጣናት ግን እንደሚሉት ለቆ መውጣቱ ተፈጻሚ ስለመሆኑ ምንም ማስረጃ የለም። ባለፈው ሰኞ ጠቅላይ ሚኒስትር አብይን በስልክ ያነጋገሩት ብሊንከን ኢትዮጵያና ኤርትራ የኤርትራ ወታደሮች ከትግራይ ለቀው እንዲወጡ የገቡትን ቃል በአስቸኳይ በግልጥ ሊረጋገጥ በሚችል መልኩ ሙሉ በሙሉ ተግባራዊ እንዲደረግ ግፊት ማድረጋቸውን የውጭ ጉዳይ ሚኒስትር አስታውቋል። አዲስ የተሰየሙት በዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን በሚቀጥሉት ቀናት ውስጥ ወደ ኢትዮጵያ ይጓዛሉ ተብሎ ይጠበቃል። ባሳለፍነው ሰኞ የውጭ ጉዳይ ሚኒስትር ቃል አቀባይ ለቪኦኤ እንደተናገሩት የዩናይትድ ስቴትስ ከሰብአዊ እርዳታዎች ውጭ ለኢትዮጵያ የምትሰጣቸውን ድጋፎች ማቋረጧን የምትቀጥል ሲሆን ለአገሪቱ የሚሰጡ የሰብአዊ እርዳታዎችን ግን ትቀጥላለች ብለዋል። ቃል አቀባዩ ስለዚሁ ሲናገሩ አሁን በኢትዮጵያ ያለውን ሁኔታ ግምት ውስጥ በማስገባት ሌሎች ፕሮግራሞች ብዙዎቹ በደህንነት ጉዳዮች የምናደርጋቸው ናቸው። እነሱን ላለማቋረጥ ወስነናል ብለዋል። ዩናይትድ ስቴትስ ባለፈው ዓመት ኢትዮጵያ በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ከግብፅ ጋር ያላትን አለመስማማት ማስወገድ ባለመቻሏ ለኢትዮጵያ የምትሰጣቸውን የተወሰኑ የውጭ እርዳታዎች አቋርጣለች። ይሁን እንጂ የውጭ ጉዳይ ሚኒስትር ዋሽንግተን በሰብአዊ ዘርፍ የምትሰጠውን እርዳታ ትቀጥላለች ብሏል። አያይዞም ከኢትዮጵያ ከህዝብ ጋር ላለው ዘላቂ አጋርነትና የኢትዮጵያን የግዛትና ብሔራዊ አንድነት እንዲጠበቅ ቁርጠኛ መሆኑን ገልጿል። በትግራይ ክልል ያለው ግጭት በሺዎች ለሚቆጠሩ ሰዎች ሞትና በሺዎች የሚቆጠሩ ደግሞ የአገር ውስጥ ተፈናቃይ እንዲሆኑ አድርጓል። በመቶ ሺዎች የሚቆጠሩ ሰዎችም ወደ አጎራባች ሱዳን እንዲሰደዱ አድርጓል። በተባበሩት መንግስታት በተገኘው መረጃ መሠረት የትግራይ ክልል ከአምስት ሚሊዮን በላይ ሰዎች የምግብ የውሃና የመድኃኒት እጥረት አለባቸው። ዩናይትድ ስቴትስ በኢትዮጵያ ትልቁ የሰብአዊ እርዳታ ለጋሽ አገር ናት። በትግራይ ብቻ እጅግ ለተጎዱና የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ዩናይትድ ስቴትስ ወደ ሦስት መቶ አምስት ሚሊዮን ዶላር ለግሳለች። ትናንት ማክሰኞ ብሊንከን ዩናይትድ ስቴትስ ከፍተኛ ዲፕሎማት ሆነው ለመጀመሪያ ጊዜ አፍሪካን በድረገጽ በተደገፈ የሚያደርጉትን ጉብኝት ጀምረዋል። ከወጣት አፍሪካ ተነሳሽነት መሪዎች ወይም ያሊ አባላት ጋር ተገናኝተው እንደ ኢኮኖሚክ ልማት፣ ዲሞክራሲ፣ መልካም አስተዳደር፣ የአየር ንብረት ለውጥና ጤናና በመሳሰሉት የተለያዩ ጉዳዮች ላይ ይወያያሉ። የዩናይትድ ስቴትስ ዋናው ዲፕሎማት ከናይጄሪያው ፕሬዚደንት ሞሐመድ ቡሃሪና ከውጭ ጉዳይ ሚኒስትሩ ጂኦፍሪ ኦኒያማ ጋር ተገናኝተው ዲሞክራሲንና መልካም አስተዳደርን ለማጠንከር ዘላቂ ደህንነትን በማስፈን የኢኮኖሚ ትብብርን ለማጉላትና በተለያዩ መስኮች ለመስራት ባላቸው የጋራ ግቦች ላይ ይወያያሉ። ብሊንከን ከኬንያ ባለስልጣናት ጋር የሚገናኙ ሲሆን ሐምሳ ሰባት ዓመት ያስቆጠረውን የሁለቱን አገሮች ግንኙነት ያከብራሉ ከፕሬዝደንት ኡሁሩ ኬንያታም እንዲሁም የካቢኔው ሚኒስትር ራሼሎ ኦማም ጋር በመገናኘት ያላቸውን ስትራቴጂክ ግንኙነት የሚያጠናክሩ ሲሆን የኮቪድ-19 ወረርሽኝን በጋራ ለመዋጋት በሚያስችሉ መንገዶችም ዙሪያ እንደሚነጋገሩ ተመልክቷል።